በትክክል እነሱ እንደሚሉት ከሰሜን ኮሪያና ከቱርክሜኒስታን ከሁለቱ መንግሥታት ጋር ፕሬስን በማፈን ኤርትራ አብራ ከተሰለፉት አገሮች መካከል አንደኛዋ ናት። አፈናው የተጀመረው የቀድሞው ጋዜጠኛ አሁን በካናዳ በጆርጅ ብራውን ኮሌጅ አስተማሪ የሆኑት ፕሮፌሰር አሮን ብርሃኔ ለዲደብሊው ለጣቢያችን እሳቸው እንዳሉት ረዘም ያለ ጊዜ አለው ነገሩ አዲስ አይደለም። ኤርትራ አገር የናጽነት ፕረስ ከተረገጠ በኋላ ኦልሞስት 20 ዓመታት አልፈዋል። ከዚያው በኋላ በኤርትራ ምንም የሚደረግ ነገር የለን። ጋዜጦች ተዘግተዋል። ጋዜጠኞች በዚያው ጊዜ የታሰሩ ሞርዛን አስራ አንድ ነበሩ። እስካሁን በእስር ቤት ነው ያለው ከአምስት በላይ ሞተዋል የሌሎች ጋዜጠኞች ሁኔታ የምናውቀው ነገር የለም የህይወት መረጋገጫ የለም እዚያው ጋዜጠኞች ቤተሰባቸው መደረስ አይፈቀድም በአምኒስቲ ኢንተርናሽናል ወይም ሬድ ክሮስ የሳቸው ሁኔታ ማወቅ አይቻልም ስለዚህ በህይወት አሉም የለውም ማወቅ አይቻልም ስለዚህ በጣም መጥፎ ጊዜ ነው ያለው እስካሁን ምንም ነገር የተለወጠ ነገር የለን ሀያ ዓመታት አልፈዋል ከዚያን ጊዜ ጀምሮ ጠቅላላውን የዜና ወኪሎችና የዜና ማሰራጫ አውታራዎችን ምሁሩ እንዳሉት የኤርትራ መንግሥት ለብቻው አፍኖ ይዞታል ያም ሆኖ ግን አሁን በያዝነው በአንደኛው ክፍለ ዘመን አንድ አገር ከዘመናዊ ቴክኖሎጂና ከኢንተርኔት የመገናኛ ዘዴዎች ራሱን አገልሎ ደብቆም እንዳለፉት ዘመናት ፈጽሞ መኖር አይችልም። አዎ፣ በጣም ችግር ነው። በኤርትራ እዚህ ያለው ቴክኖሎጂ ህዝባችን መጠቀም አይቻልም። ምክንያቱ የኤርትራ መንግሥት ሆን ብሎ የኢንተርኔቱ ስፒድ ቀንሰዋል። አክሰሱ በትናንሽ ቦታዎች ሊሚትድ አደረገዋል። ህዝባቸው በዚያው ኢንተርኔት ካፌ ሄደው አክሰስ ማድረግ የሚችሉ ነገር በጣም የተደረተ ነው። የኦፖዚሽን ዌብሳይት ምናምን ብራውዝ ማድረግ አይችሉ። ምክንያቱ እዚያው ኢንተርኔት ካፌዎች በሴኩሪቲ ኤጀንትስ ሁልጊዜ እየተጠበቁ ነው። አንድ ሰውዬ እንደዙ አክሰስ ማድረግ ከተገኘ መታሰር ይችላል ወይም ኢንተሮጌት ይሆናል ማለት ነው። ስለዚህ ህዝባችን ያለ ቴክኖሎጂ እንደፈለገው መጠቀም አይቻልም። ማጆሪቲ የወጣቶች እድሜ ያለው በናሽናል ሰርቪስ ነው ያለው። ስለዚህ ከሴልፎን ኢንተርኔት ቦታ ቅርብ የሆነ ግንኙነት ያላቸው። ስለዚህ ከባድ ነው። እንደ ሌላ አገሮች አልጄሪያ፣ ወይም ኢጅፕት ኢትዮጵያ ያለ ቴክኖሎጂ ተጠቅመህ ህዝቡ ሞቢላይዝ አደርገህ ለውጥ ለማምጣት ከባድ ያደርጋል ማለት ነው። መቀመጫውን ፓሪስ ከተማ ያደረገው ራዲዮ ኢሬና የተባለው የስደተኞች ጣቢያም ድንበር የለሹ የጋዜጠኞች ማህበር በርሊን ላይ እንዳለው በርካታ አድማጮችን ያስተናግዳል ህዝባችን በውስጥ ሀገር ያለ የመንግስት ሬዲዮ ብቻ ነው ይሰማ የነበረው። እዚያ ሁሉ ጊዜ ፕሮፓጋንዳ ነው። ግን ከውጭ ሀገር እንደ ሬዲዮ ኤሬና ሌሎች የኦፖዚሽን ሬዲዮ ቴሌቪዥን ወደ ኤርትራ ፕሮግራማቸው ሰራጨት ከጀመሩ ግን ህዝብ የተለየ ኢንፎርሜሽን ማግኘት ማቸል በቅተዋል ማለት ነው። ስለዚህ ሁሉ ነገር በመንግስት የሚዘረጋ ኢንፎርሜሽን ትክክል እንዳይደለም ትክክለኛ ኢንፎርሜሽን እስከ ሬዲዮ ኤረና ና ሌሎች የኦፖዚሽን ሬዲዮ መስማት ስለሚችል ኢንፎርሜሽን ጋብ ያለው ማወቅ እያቸለ ነው። ስለዚህ ኦፖዚሽን ሬዲዮ ና የሬዲዮ ኤረና ፋንታ በጣም ታላቅ ነው ማለት ትልቅ ተስፋ አሁን የሚያደርጉት ኤርትራያኖች ፕሮፌሰር አሮን ብርሃኔ ለጣቢያችን እንዳሉት ከሁለት አቅጣጫ ነው። አንደኛው በምሁሩ እምነት በጎረቤት አገሮች በኢትዮጵያና በሱዳን ሳይታሰብ የፈነዳው የለውጥ እንቅስቃሴ የዲሞክራሲ ነጻነትን የጠማውን የኤርትራን ሕዝብ የሚያነቃቃ ነው። ሌላው ትልቁ ተስፋ ደግሞ የዓለም አቀፉ ማኅበረሰብ የሚጫወተው ሚና ነው። የእነሱ ተጽዕኖውም በምሁሩ እምነት ፖለቲካ እስረኞችና ጸሐፊ ጋዜጠኞችን ከእስር ቤት እንዲፈቱ ጫና ማድረጉ ወደፊትም የማይቀር ነገር ነው። ይልማያል ሚካኤል ለዲደብልዩ Ka Katama